ኮሚሽኑ ዛሬ ባሰራቸው የጽሑፍ መግለጫ እንዳመለከተው የአስቸኳይ ጊዜ አዋጁ ከታጎጀበት ዕለት ጀምሮ ከአዋጁ ጋር በተያያዘ በቁጥጥር ስር የዋሉ ሰዎችን አያያዝ የእስር ሁኔታና የታሳሪዎችን ሁኔታ ለመከታተል በሚያስችል መልኩ መረጃ ማሰባሰብ አለመቻሉ በከፍተኛ ደረጃ አሳስቦታል ኮሚሽኑ በፌዴራል ደረጃ በአዲስ አበባና በድሬዳዋ ከተሞች ቡድኖቹን አሰማርቶ ክትትል ሲያደርግ መቆየቱንም ገልጿል በክትትል ወቅት በአዲስ አበባ ከተማ በቂርቆስና በየካ ክፍለ ከተሞች የሚገኙ ፖሊስ ጣቢያዎችንና ማቆያዎችን ጎብኝቶ የሚመለከታቸው አካላትን አናግሮ መረጃዎችን ማጠናቀሩን የኮሚሽኑ መግለጫ ያስረዳል። በተጻራሪ መልኩ የአዲስ ከተማ፣ የልደታ፣ የጉለሌ፣ የቦሌና የአራዳ ክፍለ ከተማ ኃላፊዎች ከበላይ ትዕዛዝ ካልመጣልን መረጃ አንሰጥም፣ እስረኛ መጎብኘትም አትችሉም በማለታቸው ኮሚሽኑ በአዋጁ የተሰጠውን ተግባርና ኃላፊነት እንዳይወጣ ምክንያት ሆነዋል ብለዋል መግለጫው። በዚህም ምክንያት የተሟላ መረጃ ማግኘት እንዳልቻለ የሚናገረው የኮሚሽኑ መግለጫ በተነጻጻሪ ክፍለ ከተማ የተሟላ መረጃ ማግኘቱን ይገልጻል። መረጃውን ባገኘበት ህዳር ሁለት ቀን 2014 ዓ ም በክፍለ ከተማው ከአስቸኳይ ጊዜ አዋጁ ጋር በተያያዘ 714 ሰዎች መታሰራቸውንና ከእነዚህም ውስጥ 124ቱ ሴቶች እንደነበሩ ለማወቅ ተችለዋል ብሏል። በአዲስ አበባ ከተማ ብቻ በሺዎች የሚቆጠሩ ሰዎች መታሰራቸውንም ኮሚሽኑ ይገምታል። በድሬዳዋ ከተማም እስከ ሦስት መቶ ሰዎች መታሰራቸው ተገምቷል። መግለጫው አክሎም የተወሰኑ ሰዎች በሚመለከታቸው የጸጥታ አካላት መረጃ መሠረት የሚታሰሩ ሲሆን፣ አብዛኞቹ ግን ከህብረተሰቡ ተገኘ በተባለ ጥቁማ መሠረት በቁጥጥር ስር እንደሚሩና ከመካከላቸው የትግራይ ተወላጆች ብዛት ከፍተኛ መሆኑን ገልጿል። ሰዎች የሚያዙት በብሔራቸው ምክንያት ሳይሆን በአስቸኳይ ጊዜ አዋጁ መሠረት ተጠርጥረው እንደሆነና በሕዝብ ተወካዮች ምክር ቤት በሽብርተኝነት የተፈረጁት ሁለቱም ድርጅቶች ብሔር ተኮር ድርጅቶች ከመሆናቸው አኳያ የሚያዙ ሰዎች የአንድ ብሔር ሊመስሩ እንደሚችሉ የሕግ አስከባሪ አካላት ለኮሚሽኑ መናገራቸውን ጠቅሶ መግለጫው ይዘረዝራል። የአስቸኳይ ጊዜ አዋጁ ከሽብር ቡድኖች ጋር ይተባብራሉ ተብለው ምክንያታዊ በሆነ መልኩ የተጠረጠሩ ሰዎችን ይዞ ማቆየት ሥልጣን ለሕግ አስከባሪ አካላት መሰጠቱንና የተባሉት ቡድኖች ብሔር ተኮር ድርጅቶች መሆናቸውን ኮሚሽኑ እንደሚገነዘብ ይገልጻል። ይሁንና ሰዎችን በቁጥጥር ስር በመዋል ረገድ የአስቸኳይ ጊዜ አዋጁ አተገባበር ባለበት መንገድ፣ በተለይም የጥብቅ አስፈላጊነት፣ ተመጣጣኝነትና ከመድሎ ነፃ መሆን የሚሉትን የሰብአዊ መብቶች መርሆዎች አለመከበራቸውን ኮሚሽኑ አደረግኩት ባለ ክትትል ማረጋገጡን ተናግሯል። ለሚመለከታቸው የሕግ አስከባሪ አካላትም ልዩ ልዩ ምክረ ሐሳቦችን አቅርበዋል። በሌላ ዜና ደግሞ የተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በኢትዮጵያ የታሰሩ የድርጅቱ ሠራተኞች በአስቸኳይ እንዲፈቱ መጠየቃቸው ተሰማ። የዋና ጸሐፊው ቃል አቀባይ እንዳስረዱት እሳቸው እስከሚያውቁት ድረስ የድርጅቱ ሠራተኞች በእስር የሚገኙት ክስ ሳይመሠረትባቸው ነው። የታሰሩበትንም ምክንያት በተመለከተ አንድም መረጃ አልተሰጠም ብለዋል። ዋና ጸሐፊው መንግስታት የዓለም አቀፉ ሠራተኞች በዓለም አቀፍ ሕግጋትና በየሀገሮቹ ሕግጋት የተጠበቁላቸውን ልዩ መብቶች እንዲያከብሩ አጽንኦት ሰጥተው በኢትዮጵያም ይህ ምክንያታዊ ከሆነ ሥርዓት ሠራተኞቹ እንዲለቀቁ ጠይቀዋል። ባለፈው ሳምንት የኢትዮጵያ የውጭ ጉዳይ ሚኒስቴር ሰዎቹ የታሰሩት በሕግ መሠረት እንደሆነና ማንም ሰው ከሕግ በላይ ሊሆን እንደማይችል መግለጹ አይዘነጋም። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ Abra